ይህ የአሜሪካ ድምፅ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ታህሳስ 142015 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስትና ህወሀት በሁለተኛ ዙር በናይሮቢ ያደረጉት ውይይት በስምምነት መጠናቀቁን የአፍሪካ ሕብረት ኮሚሽን አስታወቀ። ከአራት ዓመት በፊት የተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 የመንገደኞች አውሮፕላን አደጋ መንስኤው ይፋ ተደርጓል። እነዚህ በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ፕሮግራሙን በማቀናበር ኤልያስ አስማረ አብሮኛለ። በምስልና ድምፅ ቅንብር ሲሲ አሸናፊና ግርማ ደገፋ እንዲሁም የምሽቱ ዋና አዘጋጅ ጽዮን ግርማም አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤናስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የአውሮፓ ህብረት በኢትዮጵያ መንግስትና በህወሓት መካከል የተፈረመውን የሰላም ስምምነት አድንቆ የኤርትራ ጦር ከኢትዮጵያ እንዲወጣ በድጋሚ ጠየቀ። ህብረቱ ትናንት ባወጣው መግለጫ እንዳስታወቀው የኢትዮጵያ መንግሥትና ህወሓት የሰላም ስምምነቱን መፈረማቸውን እንዲሁም ያንን ተከትሎ የሁለቱ ወገን ከፍተኛ ወታደራዊ አዛዦች የስምምነቱን አፈጻጸም በተመለከተ ተገናኝተው መግባባት ላይ መድረሳቸው በኢትዮጵያ ሰላምና እርቅን ለመፍጠር ወሳኝ እርምጃ ነው ብሏል። የሰላም ስምምነቱን ተግባራዊ ለማድረግ ጠንካራ አመራር ያስፈልጋል ያለው የህብረቱ መግለጫ ተኩስ አቁሙ በሁለቱም ወገኖች መተግበሩን መቆጣጠር እንደሚያስፈልግና ይህም ለእርቅና መልሶ ግንባታ ጥርጊያ መንገድ ይከፍታል ብሏል። እስካሁን የታየውን አዎንታዊ ሂደት ያደነቀው ህብረቱ ስምምነቱን በተግባር ለመተርጎም ለሚደረገው ጥረት ድጋፍ እንደሚሰጥ አስታውቋል። በሰሜን ኢትዮጵያ ያለው የሰብአዊ ሁኔታ የተቀናጀ ስራ ያስፈልገዋል ያለው መግለጫው ያልተገደበ ሰብአዊ ተደራሽነትና የመሠረታዊ አገልግሎቶች እንደገና መመለስ እጅግ አስፈላጊ ነው ብሏል። የኢትዮጵያ ጎረቤቶች ለሰላም ስምምነቱ ተግባራዊነት ገንቢ ሚና እንዲጫወቱ ጥሪ ያቀረበው የአውሮፓ ህብረት ከሀያ ዓመታት በፊት በአልጀርስ የተፈረመውን የኢትዮጵያና የኤርትራን የሰላም ስምምነት በማስታወስ ኤርትራ ጦሯን በአስቸኳይ ከኢትዮጵያ እንድታስወጣ ጥሪውን በድጋሚ አሰምቷል። በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን የጥር ስድስቱን ጥቃት የመረመረው የምክር ቤቱ ኮሚቴ የመጨረሻውን ሪፖርት ትናንት ሐሙስ ይፋ አድርጓል። መርማሪ ኮሚቴው አንድ ዓመት ተኩል በወሰደው ምርመራው ከአንድ ሺህ በላይ የምስክሮችን ቃል ተቀብሏል። የቀድሞው ፕሬዚደንት ዶናልድ ትራምፕ እንደ አውሮፓን አቆጣጠር በ2020 ዓ ም የተካሄደውን ፕሬዚደንታዊ ምርጫ ውጤት ለመቀልበስ የተደረገውን ሙከራ በማበረታታት ቁልፍ ሚና ተጫውተዋል ሲል ኮሚቴው ወንጅሏቸዋል። በተሰበሰበው ማስረጃ መሠረትም ትራምፕ በበርካታ ወንጀሎች በመጠርጠራቸው ኮሚቴው ጉዳዩን ወደ አገሪቱ የፍትህ ሚኒስቴር ለተጨማሪ ምርመራ መርቶታል። በአሜሪካ ታሪክ የመጀመሪያው ነው ተብሏል። አድማጮች የዚህን ዜና ዝርዝር በልዩ ሪፖርት ክፍለ ጊዜያችን እናቀርባለን። የሩዋንዳ ሰራዊት ከኮንጎ ዲሞክራቲክ ሪፐብሊክ ጦር ጋር በሀገሪቱ ምስራቃዊ ክፍል በመዋጋት ላይ ሲሆን በኮንጎ ያሉ አማጽያንንም በመርዳት ላይ ነው ሲል የተመድ አጥኚዎች ቡድን አስታወቀ። የኤፍፒ ዜና ወኪል ተመለከትኩት ያለው የገለልተኛ አጥኚዎቹ ቡድን ሰነድ እንዳመለከተው የሩዋንዳ ጦር የኮንጎ ጦር ኤም 23 ከተባሉት አማጽያን ጋር በሚያደርገው ውጊያ ከአማጽያን ወገን በመሆን በግጭቱ በመሳተፍ ላይ ነው። ሩዋንዳ በትጥቅና ወታደራዊ አልባሳት ጭምር ኤም 23ን እየረዳች ነው ብሏል የአጥኚዎቹ ቡድን። በኪጋሊ የመንግሥት ቃል አቀባይ ውንጀላውን ክደው በጉዳዩ ላይ አስተያየት ለመስጠት ሰነዱ ይፋ እስከሚወጣ እንጠብቃለን ብለዋል። ኤም 23 ካለፈው ዓመት ወዲህ በምሥራቅ ኮንጎ ሰፊ ግዛቶችን ተቆጣጥሯል። አሁን ግጭቱ እየተካሄደ ያለው አንድ ሚሊዮን ሰዎች ከሚኖሩባትና የንግድ ማዕከል ከሆነችው ጎማ ከተማ 20 ኪሎ ሜትር ርቀት ላይ ነው ተብሏል። የተመዳጥኚው ቡድን ሰነድ እንደሚያመለክተው የሩዋንዳ ሰራዊት የገባው ኤም23ን በማገዝ በሁቶች የተዋቀረውን የአርበኞች ሕብረት ለነጻና ሉዓላዊ ኮንጎ የተሰኘውን ሚሊሻ ለመውጋት ነው። ሚሊሻው ከ28 ዓመታት በፊት በሩዋንዳ በቱትሲዎች ላይ ለተፈጸመው ዘር ማጥፋት ተጠያቂ ነው ተብሏል። 236 ገጾችን የያዘው እና ለጸጥታው ምክር ቤት የተዘጋጀው ሰነድ በመጪዎቹ ቀናት ይፋ እንደሚሆን ይጠበቃል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በእስራኤል ለረጅም ጊዜ በጠቅላይ ሚኒስትርነት ያገለገሉት ቤንጃሚን ነታንያሁ የጥምረት መንግሥት መመስረታቸውን አስታውቀዋል። የጥምረት መንግሥቱ ወግ አጥባቂዎችንና አክራሪ ኦርቶዶክስ ፓርቲዎችን ያካተተ መሆኑ ታውቋል። በአዲሱ መንግሥት የተካተቱት በርካታ ሚኒስትሮች የዌስት ባንክን ሰፊ ግዛትን ለመጠቅለል እንዲሁም ተምፕል ማውንት በተባለው ስፍራ የአይሁድ ጸሎት እንዲከናወን እንደሚፈልጉ ታውቋል። ይህም ከሙስሊሞች እንዲሁም ከአሜሪካ ጋር እስራኤልን ውጥረት ውስጥ ሊከት ይችላል ተብሏል። አሜሪካ በዌስት ባንክ ጋዛና ምስራቅ ኢየሩሳሌም ላይ ያላት አቋም ቦታዎቹ የፍልስጤም አካል መሆን አለባቸው የሚል ነው። ነታንያሁ መንግሥት መመስረታቸውን ለፕሬዚደንት አይሳክ ሄርዞግ ደውሎ ያስታወቁት የመመስረቻው ቀነ ገደብ ሊያልቅ 20 ደቂቃ ሲቀረው እንደነበር የቪዮዋ ሊንዳ ግራድስታይን ከኢየሩሳሌም ላከችው ዘገባ አመልክቷል። አዲሱ መንግስት የተመሠረተው እስራኤል በአራት ዓመት ውስጥ ለአምስተኛ ጊዜ ካደረገችው ያለፈው ምርጫ ሰባት ሳምንት በኋላ መሆኑ ነው። ናታንያሁ መንግሥታቸውን የመሠረቱት በበርካታ ሙስና ክሶች ፍርድ ቤት በመመላለስ ላይ ባሉበት ወቅት ነው። ናታንያሁ ውንጀላውን ሁሉ ያስተባብላሉ። ባለፈው እሁድ በተጠናቀቀው የዓለም እግር ኳስ ዋንጫ አንድ ታዋቂ ሰዎች ምግብ አብሳይ ዋንጫውን ይዞ የመታየቱን ጉዳይ ዓለም አቀፉ የእግር ኳስ ማኅበር ፊፋ በመመርመር ላይ ነው። ታዋቂው ቱርካዊ ምግብ አብሳይ ኑስረት ጉክቸ ወይም በማኅበራዊ ሚዲያ በስፋት በሚታወቅበት ስሙ ሶልት ቤይ ባለፈው እሁድ ከፍጻሜው ጨዋታው በኋላ እንዴት ወደ ሜዳው እንደገባና ዋንጫውን ለመያዝ እንደበቃ ምርመራ ይደረጋል ሲል ፊፋ አስታውቋል። በፊፋ ድረ ገጽ ላይ እንደሰፈረው ዋንጫው በዓለም ትልቁ የስፖርት ምልክት ሲሆን መነካት የሚችለው በተወሰኑ ሰዎች ብቻ ነው። የቀድሞ የዓለም ዋንጫ አሸናፊዎችና የአገራት መሪዎች መንካት ከሚፈቀድላቸው ጥቂቶቹ ናቸው። ግለሰቡ እንዴት ወደ ሜዳ ዘልቆ እንደገባ ተመርምሮ አስፈላጊው የውስጥ እርምጃ ይወሰዳል ሲል ፊፋ ማስታወቁን ኤኤፍፒ ዘግቧል በሚያበስለው ምግብ ላይ በተለየ ቄንጥ ጫው በመነስነስ የሚታወቀው ሳልት ቤ ባለፈው እሁድ የአርጀንቲና ተጫዋቾች በያዙት የዓለም ዋንጫ ላይ ጨው እንደሚነሰንስ ዓይነት ምልክት አሳይቷል በኋላም ዋንጫውን ተቀብሎ ከፍ አድርጎ ይዟል አምሳ ሚሊዮን ለሚሆኑ የኢንስታግራም ተከታዮቹ ፎቶውንና ቪዲዮውን አጋርቷል ቱርክ ኢስታንቡል ውስጥ በትንሽ ልኳንዳ ስራ የጀመረው የ39 ዓመቱ ሳልት በይ አሁን ከ20 በላይ ቅንጡ ምግብ ቤቶች በዓለም ዙሪያ ያሉት ሰባ ሚሊዮን ዶላር ሀብት እንዳለው ይነገራል። አድማጮች፣ በመጨረሻም ሁለት ዜና አረፍታለን። የኦሮሞ ገዳ ስርዓትን ለዓለም በማስተዋወቅ ቀዳሚ ከሆኑት አንዱ እንደሆኑ የሚነገርላቸው አባ ገዳ አጋ ጤን ጠኖ ባደረባቸው ሕመም ሲረዱ ቆይተው ትናንት በሚኖሩበት ሻኪሶ ከተማ ከዚህ ዓለም በሞት መለየታቸውን የጉጂ ዞን ባህል እና ቱሪዝም ቢሮ አስታወቀ። አባ ገዳ አጋ ጤን ጠኖ የኦሮሞ ገዳ ስርዓት አራያ በመሆን በኢትዮጵያ በተለያዩ አካባቢዎች ሰላም እንዲወርድ ሲተጉ የነበሩ ሰው ናቸው ሲሉ የዞኑ ባህልና ቱሪዝም ኃላፊ የሆኑት አቶ አዱላ ሚኤሳ ለአሜሪካ ድምፅ ተናግረዋል። በ1992 ዓ ም የገዳን በትረ ስልጣን የተረከቡት አባገዳ አጋጤን ጤኖ በጉጂ ገዳ ስርዓት 72ኛው አባገዳ የነበሩ ሲሆን የገዳ ስርዓት እንዲጠና እና በተለያዩ መገናኛ ብዙሀን እውቅና እንዲያገኝ በማድረግ ለህዝብ ያስተዋውቁ መሪ መሆናቸው ተገልጿል። አባገዳ አጋጤን ጤኖ በሕይወት ዘመናቸው ላበረከቱት አስተዋጽኦ ከቡሌውራ ዩኒቨርሲቲ የክብር ዶክትሬት ያገኙ ሲሆን በቅርብ ጊዜ በተቋቋመው የገዳ ጥናትና ምርምር ተቋም ውስጥም በአማካሪነት ያገለግሉ ነበር። ትናንት ሐሙስ በ78 ዓመታቸው ማረፋቸው የተነገረው አባገዳ ገዳ አጋጤንጤን ነው። በመጪው እሁድ የቀብር ስነ ስርዓታቸው በሻኪሶ እንደሚፈጸም ኃላፊው ለአሜሪካ ድምፅ አስታውቀዋል። በሌላ ዜና ዕረፍት ታዋቂው የትግርኛ ዘፋኝ ገብረ እግዚአብሔር ገብረ ጻዲቅ በትናንትናው ዕለት ከዚህ ዓለም በሞት ተለየ። ድምፃዊ ገብረ እግዚአብሔር ገብረ ጻዲቅ በትናንትናው ዕለት ድንገት ማረፉን የአርቲስቱ የቅርብ ጓደኛ የሆኑት አቶ ተመስገን ደመወዝ ለአሜሪካ ድምፅ ገልጸዋል። የ66 ዓመቱ ድምፃዊ ረቡዕ ዕለት ወደ ሆስፒታል እንደሄደና በነጋታው ትናንት ሐሙስ ምሽት ማረፉን አቶ ተመስገን ተናግረዋል። ድምፃዊ ገብረ እግዚአብሔር በ1949 ዓ ም በአዲግራት ከተማ ነበር የተወለደው። ከሙዚቃ ጋር በልጅነቱ የተዋወቀው ገብረ እግዚአብሔር በ1973 ዓ ም ከአዲግራት ወደ አስመራ በመሄድ የሙዚቃ ሙያውን ማሳደግ ችሏል። በአስመራ ከተማ ያሬድ ሙዚቃ ቤት የሚባል መደብር በመክፈት የበርካታ ድምፃውያንን ስራ ያሳትም እንደነበረም የሙያ ባልደረባው አርቲስት ደበሳይ ዘገየ ለአሜሪካ ድምፅ ተናግሯል። ድምፃዊና የክራር ተጫዋች የነበረው አርቲስት ገብረ እግዚአብሔር በሕይወት ዘመኑ አስር አልበሞችን አሳትሟል። የስቱዲዮ ሥራቸው የተጠናቀቁ ሁለት አልበሞችን ለመልቀቅ ሲዘጋጅ እንደነበር ጓደኛው አቶ ተመስገን ተናግረዋል። አርቲስት ገብረ እግዚአብሔር ከአስመራ ወደ አዲስ አበባ ከመጣ በኋላ የመጨረሻ ካሴቱን የለቀቀው በ1992 ዓ.ም እንደነበር ታውቋል። የሁለት ልጆች አባት የሆነው አርቲስት ገብረ እግዚአብሔር የቀብር ሥነ ሥርዓቱ ዛሬ ከሰዓት በአዲስ አበባ አስኮ ገብርኤል ቤተ ክርስቲያን ተፈጽሟል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት። እንግዲህ ወልዴን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 4 2015 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፉ ይገኛሉ። አሁንም ከእኛ ጋር እንድትቆዩ በድጋሚ እንጋብዛለን። ወደ ቀዳሚው የአብይርስ ዘገባ እንለፍ። የኢትዮጵያ መንግሥትና ህወሀት በፕሪቶሪያ የሰላም ስምምነቱን ከተፈራረሙ በኋላ በወሰዷቸው እርምጃዎች የሚያስመሰግኑ ናቸው ሲል የአፍሪካ ህብረት ኮሚሽን አስታወቀ። ለሁለተኛ ዙር ውይይት በናይሮቢ የተገናኙት የኢትዮጵያ መንግሥትና የህወሀት ወታደራዊ አመራሮች በሰላም ስምምነቱ ትግበራ የአፈጻጸም መመሪያ ላይ መስማማታቸውንም ኮሚሽኑ ጠቁሟል። የአሜሪካ ድምጽ የተመለከተው ይሄው የሰላም ስምምነት ትግበራ የአፈጻጸም መመሪያ የተለያዩ ዝርዝር ጉዳዮችን ይዟል። መለስ ካቸው አማኑ ነው የተከታተለው። የአፍሪካ ህብረት ኮሚሽን ይፋ ባደረገው መግለጫ የኢትዮጵያ መንግስትና ህወሀት ቋሚ የግጭት ማብቂያ ስምምነቱን ከፈረሙ በኋላ የእርስ በርስ መተማመንን ለመገንባት የወሰዷቸው አዎንታዊ እርምጃዎች የሚመሰገኑ ናቸው ብሏል። በመላ ኢትዮጵያ ሰላም፣ ደህንነትና መረጋጋት እንዲሰፍርም ጥረታቸውን እንዲያጠናክሩ ኮሚሽኑ አበረታተዋል። የአፍሪካ ህብረት ኮሚሽን በጠራው ሁለተኛው የኢትዮጵያ መንግሥትና የህወሀት ወታደራዊ መኮንኖች ስብሰባ ላይ ተገኝተው የነበሩት የህብረቱ ከፍተኛ መማክርት አባል እና የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ ለጋዜጠኞች በሰጡት መግለጫ እንዳመለከቱት ቀደም ሲል ሁለቱ ወገኖች የደረሱባቸው ስምምነቶች በአጭር ጊዜ ተግባራዊ እንደሚሆኑ ማረጋገጫ ሰጥተዋል። ትክክለኛውን የተወሰነ ቀን መጥቀስ አልፈልግም፣ ነገር ግን ይህ ወር ከማለቁ በፊት ማለት እችላለሁ። ለዛም ነው በጥቂት ቀናት ጊዜ ውስጥ ያልኩት። ሁለቱ ወገኖች ሊሰጡ የሚገባው እውነተኛው መግለጫ በሚቀጥሉት ጥቂት ቀናት የሰላም ስምምነቱን አተገባበር ለመከታተል እና ለመገምገም መቀሌ ስንገናኝ የሚሰጡት ነው። ምክንያቱም ሰነዶች አንድ ነገር ናቸው፣ አሁን የምንፈልገው ውጤቱን ነው። የሰላም ስምምነቱን ተግባራዊነት ለሚገመግመውና ለሚከታተለው የአፍሪካ ህብረት ቡድን ሙሉ ተደራሽነት ለመስጠትና ሁሉም ስምምነቶች በመተግበር ላይ መሆናቸውን 360 ዲግሪ እይታ ኖሮት እንዲከታተል ተስማምተዋል። የህብረቱ ኮሚሽን ይፋ ባደረገው መግለጫ በናይሮቢ በተካሄደው ይህ ስብሰባ የሰላም ስምምነት ትግበራ የአፈጻጸም መመሪያውንም መጠናቀቁን ገልጿል። ይህ መመሪያ የሰላም ስምምነቱን አፈጻጸም የሚመሩት የጋራ ክትትል ማጣራትና ማረጋገጫ ስልትን አሰራር የሚወስን ይሆናል። ቪኦኤ ያገኘው ይህ የሰላም ስምምነት ትግበራ የአፈጻጸም መመሪያ እንደሚለው የክትትሉ ማጣራቱና ማረጋገጡ ስልት ሁለቱም ወገኖች ቀደም ሲል የደረሱባቸውን ስምምነቶች ተግባራዊ ለማድረግ ይረዳቸዋል። የፖለቲካ ውይይት ለማድረግ የሚያበቃ መሠረትም ይጥላል። እንዲሁም ሁለቱም ወገኖች በደረሱባቸው ስምምነቶች መሠረት ግዴታዎቻቸውን ለመወጣት የሚወስዷቸውን እርምጃዎች ለመከታተል ይረዳቸዋል። ይኸው የኮሚሽኑ መግለጫ እነዚህን ቁልፍ ስልቶች የሚያስፈጽም የአፍሪካ የባለሙያዎች ቡድን እንዲቋቋም ሁለቱም ወገኖች ተስማምተዋል። የሰላም ስምምነት ትግበራ የአፈጻጸም መመሪያው ለጋራ ኮሚቴውና ለአፍሪካ ባለሙያዎች ቡድን ካስቀመጣቸው ተግባራት መካከል የህወሓት ታጣቂዎች ፈጽሞ ትጥቅ መፍታታቸውን፣ ምንም አይነት ትጥቅ እንደገና እንዳይታጠቁ ወይንም ተተኳሽም ሆነ መሳሪያ እንዳይዙና የመሳሰሉ ድርጊቶች እንዳይፈጽሙ ማረጋገጥ የሚል ነው። በሌላ በኩል ደግሞ ከኢትዮጵያ የመከላከያ ኃይል ውጭ የሆኑ ኃይሎች ሁሉ ወደ ነበሩበት ድንበር እንዲመለሱ በኢትዮጵያ ዓለም አቀፍ ድንበሮች ሁሉ የኢትዮጵያ የመከላከያ ኃይል ብቻ መሰማራቱን ማረጋገጥ የሚል ይገኝበታል። ይህ በሁለቱም ወገኖች ስምምነት የጸደቀው የሰላም ስምምነት ትግበር አፈጻጸም ያቋቋማቸው የጋራ ኮሚቴና የአፍሪካ ባለሙያዎች ቡድን በሥራ ላይ የሚቆዩት ለስድስት ወራት እንደሚሆን በመመሪያው በግልጽ ተመልክተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአበየር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። መጋቢት 1 2011 ዓ ም የተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 የመንገደኞች አውሮፕላን አደጋ መንስኤ መቆጣጠሪያው እንደሆነ ተገለጸ። ከአራት ዓመት ገደማ በፊት በደረሰው በዚህ አደጋ በአውሮፕላን ውስጥ የነበሩት ከ35 ሀገራት የተውጣጡ 149 መንገደኞች እና 8 የበረራ ሰራተኞች በድምሩ 157 ሰዎች ህይወት ማለፉ ይታወሳል። ከተለያዩ ዓለም አቀፍ አካላት ጋር በመቀናጀት የአደጋውን መንስኤ ሲመረምር የቆየው የትራንስፖርትና ሎጂስቲክ ሚኒስትር የመጨረሻውን የምርመራ ውጤት ዛሬ ይፋ አድርጓል። የትራንስፖርትና ሎጂስቲክ ሚኒስትሯ ዳግማዊት ሞገስ የሰጡትን መግለጫ የተከታተለው ኬኔዲ አባተ ነው። መጋቢት አንድ 2011 ዓ.ም በተከሰከሰው ንብረትነቱ የኢትዮጵያ አየር መንገድ የሆነ ቦይንግ 737 ማክስ 8 የመንገደኞች አውሮፕላን አደጋ ላይ ሲካሄድ የቆየው ምርመራ ተጠናቆ የመጨረሻ ውጤቱ ዛሬ ይፋ ሆኗል። የትራንስፖርትና ሎጂስቲክስ ሚኒስቴር በስሩ ከሚገኘው የአውሮፕላን አደጋ ምርመራ ቢሮና ከዩናይትድ ስቴትስ ከፈረንሳይና ከአውሮፓ አጋር ድርጅቶችና የዘርፉ ባለሙያ ከሆኑ የተለያዩ ግለሰቦች ጋር በመተባበር ምርመራውን ሲያደርግ መቆየቱን ሪፖርቱ በቀረበበት ጋዜጣዊ መግለጫ እንደተቀጠለ የተናገሩት ሚኒስትሯ ወይዘሮ ዳግማዊት ሞገስ የምርመራው ዋና ዋና ውጤቶች ያሏቸውን ጠቅሰዋል። አንደኛ፣ አደጋ የተከሰተበት አይሮፕላን የበረራ ሙያተኞች በሲቪል አቬሽን ባለስልጣን ደንብ ቁጥር ክፍል ሁለት ተራ ቁጥር ሁለት ሶስት ስድስት መሰረት ህጋዊና የታደሰ የበረራ ፈቃድ ከባለስልጣን መስሪያ ቤቱ ያላቸው መሆኑ ተረጋግጧል። ሁለተኛ አውሮፕላኑ ከባለስልጣን መስሪያ ቤቱ የተፈቀደና የታደሰ የበረራ ፈቃድ ያለው እንደነበረ በተደረገው የማህደር ፍተሻ ታይቷል። ሶስተኛ፣ የአውሮፕላኑ የጭነት ክብደትና ሚዛን በሚፈቀደው መጠን መሆኑን ታይቷል። አራተኛ፣ አውሮፕላኑ ከቁጥጥር ውጪ ያደረገው ዋናው ምክንያት ኤምካስ የተባለው መቆጣጠሪያ እንደነበረም لما هوك የመጨረሻ የምርመራ ሪፖርቱ አደጋው ከተከሰተ ከ30 ቀናት በኋላ ይፋ ከተደረገው የመጀመሪያ ደረጃ ሪፖርት ጋር ልዩነት እንደሌለው የገለጹት ሚኒስትሯ የመጨረሻው ሪፖርት የዘገየው ከአደጋው ጋር በተመሳሳይ ወቅት በተከሰተው የኮቪድ-19 ወረርሽኝ ምክንያትና የአደጋውን መንስኤ በጥልቀት ለመመርመር አስቸጋሪ በመሆኑ ነው ብለዋል። በአደጋው ምርመራ ላይ የአውሮፕላን አምራቹ አገርና ኩባንያ ጫና ስለመኖሩ አሊያም ልዩነቶች ተፈጥረው እንደሆን ከጋዜጠኞች ለተነሳው ጥያቄ ሚኒስትሯ በሰጡት ምላሽ ተከታዩም ብለዋል። ብዙ ጫናዎች ነበሩ። ፈታኝ ሁኔታዎች ውስጥ አልፈናል። ነገር ግን እንደ ሀገር ባለም አቀፍ ሕጉን የተሰጠን የስቴት ኦፍ ኦከረንስ ወይም አደጋው የተከሰተበት ሀገር ስለሆንን አክሲደንት ኢንቨስቲጌሽኑን የምንመራው እኛ ስለነበርን የተጎጆችን እንባ ሊያብስና በዘላቂነት የአቬሽን ሴክተሩ ላይ ተመሳሳይ አደጋ እንዳይከሰት የሚያደርግ ነፃ ግልጽና ዓለም አቀፍ አሰራሮችን የጠበቀ ኢንቨስቲጌሽን ለማድረግ ችለናል። ከጫናዎቹም ባሻገር እንደምናስታውሰው ፕሪሊሚናሪ ሪፖርቱን እንዳወጣን የቦይንግ ምላሽና የቅርታዎች መልሰው ወደ ማስተካከያ የገቡበት ወደ በረራ ከመግባቱ በፊትም የፈጀው ጊዜና የተወሰደው እርምጃ ምናልባት ኢትዮጵያ እንደዚህ አይነት አቋም ባቲዝ ና እነዛን ጫናዎች ተቋቁመን ማለፍ ሊያስባ እንችል በዚህ ደረጃ እንደርስ ነበር ወይ? ላቬሽን ሴክተር ኮንትሪቢት ማድረግ ባለብን ልክ እንድናረግ ያስችለን ነበር ወይ ብለን ካልን ጥያቄ ምልክት ውስጥ የሚወድቅ ነው። በምርመራ ሂደቱ ላይ የፍላጎት ልዩነቶች ቢኖሩም የአውሮፕላኑ አምራች ኩባንያና የዩናይትድ ስቴትስ የትራንስፖርት አደጋ ምርመራ ተቋም ከኢትዮጵያ የምርመራ ቡድን ጋር በትብብር ሲሰሩ መቆየታቸውን የተናገሩት ደግሞ የአውሮፕላን አደጋ ምርመራ ቢሮ ኃላፊው ኮሎኔል አምድዬ አያሌው ናቸው። ናሽናል ትራንስፖርት ሴፍቲ ቦርድ የሚያካትታቸው ኤፍኤንና ቦይንግን ነው። እነዚህ ከኛ ጋር መጥተው ስራዎችን እየሰሩ ነበሩ። ኢንፎርሜሽን ከነሱ እናገኝ ነበር። ዳታ ኮሌክት የምናደርገው ደግሞ ዋን ኦፍ ደ ስቴክ ሆልደርስ እነሱ ናቸው። ስለዚህ ከእነሱ ጋር በተቻለ መጠን ኢቨንዞዛ ኮንፍሊክት ኦፍ ኢንተረስት በሚገባ ስራችንን ሰርተናል ብዬ ገምታለሁ እና ጥሩ መግባባት ነበረን፣ በተለይ ከኤንቲኤስቢ ከራ አውሮፕላኑ ኢንቨስቲጌሽኑን ከማውጣታችን በፊት ቢበርም ሴፍቲ ሪኮሜንዴሽን እየሰጠናቸውን አስቀድመው እነሱ የሰሩት በመሆኑ በሪፖርት ውስጥ አካተነዋል። የተጎጂዎችን የካሳ ጉዳይ በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽ ደግሞ ጉዳዩን የሚከታተለው የኢትዮጵያ አየር መንገድ እንደሆነ ነው የገለጹት። የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 8 ኢቲ 302 የመንገደኞች አውሮፕላን መጋቢት 1 2011 ዓ.ም ከቦሌ ዓለም አቀፍ ኤርፖርት ተነስቶ ወደ ናይሮቢ በመብረር ላይ ያለ ከተነሳ ከ6 ደቂቃ በኋላ ከራዳር በመጥፋት ከአየር ትራፊክ ጋር ያለው ግንኙነት ተቋርጦ በኢትዮጵያ ሰዓት አቆጣጠር ከጠዋቱ ሁለት ሰዓት ከ44 ደቂቃ ላይ ቢሾፍቱ ከተማ አካባቢ በሚገኝ ኤጀሬ የተባለ የገጠር መንደር ላይ መከስከሱ ይታወቃል። በዚህ አደጋም በአውሮፕላን ውስጥ የነበሩ ከ35 ሀገራት የተውጣጡ የ149 መንገደኞችና ስምንት የበረራ ሰራተኞች በድምሩ የ157 ሰዎች ሕይወት ማለፉ ይታወሳል። የአውሮፕላን አደጋውን መንስኤ ወዲያውኑ መመርመር የጀመረው የኢትዮጵያ ቡድን አደጋው ከተከሰተ ከ30 ቀናት በኋላ ባወጣው ጊዜያዊ ሪፖርቱ ከመጨረሻ ሪፖርቱ ጋር በሚጣጣም መልኩ አውሮፕላኑ ከመብረሩ በፊት ሁሉም የቅድመ በረራ ምርመራዎች እንደተደረጉለት፣ ከመብረሩ በፊት ምንም አይነት የቴክኒክ ችግር እንደሌለበት፣ አውሮፕላኑ የነበረውም ክብደትንና ሚዛን በሚፈቀደው መጠን ውስጥ እንደሆነ ማረጋገጡን አስታውቆ ነበር። በአጠቃላይ የአውሮፕላኑ የዲዛይን ችግር የአደጋው መንስኤ መሆኑን የገለጸው ሪፖርቱ አውሮፕላኑ የሶፍትዌር ችግር እንደነበረበትም መግለጹ አይዘነጋም። አደጋውን ተከትሎ የኢትዮጵያ አየር መንገድና የቻይና አቪዬሽን ተቆጣጣሪ ባለስልጣን ቦይንግ 737 ማክስ 8 የተሰኙ አውሮፕላኖችን በጊዜያዊነት ከበረራ በማገድ የቀደማቸው አልነበረም። ሌሎች አየር መንገዶችም መሰል እርምጃ የወሰዱ ሲሆን አምራቹ ቦይንግ ኩባንያም በመላው ዓለም ያሉ ማክስ 8 አውሮፕላኖቹ በረራ እንዲያቆሙ አድርጎ ችግሩን መርምሮ ካስተካከለ በኋላ አውሮፕላኑ በድጋሚ ወደ በረራ እንዲመለስ ፍቃድ ያገኘ ሲሆን የኢትዮጵያ አየር መንገድም ከየካቲት 2014 ዓ ም ጀምሮ አውሮፕላኑን ወደ አየር መልሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። የህዝብ ሀብት ምዝበራን ለመከላከል የመንግስት ከፍተኛ ባለስልጣናት ሀብታቸውን እንዲያስመዘግቡ የተጣለባቸውን ግዴታ ተከትሎ የተመዘገበው የሀብት መጠን ለህዝብ ይፋ አለመደረጉን የኢትዮጵያ ህዝብ እምባ ጠባቂ ተቋም አስታወቀ የእንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ለመረጃ ጠያቂዎች መረጃ እንሰጣለን ከማለት ውጭ መረጃውን ለህዝብ ክፍት አለማድረጉን ተናግረዋል መስ ዝርዝር አለው። የተባበሩት መንግስታትና የአፍሪካ ህብረት የጸረ ሙስና ስምምነቶችን እንዲሁም በ2002 ዓ.ም የወጣውን የኢፌዴሪ የሀብት ማሳወቂያና ማስመዝገቢያ አዋጅ በዋቢነት ያነሱት የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እምባ ጠባቂ ዶክተር እንዳለ ኃይሌ ማንኛውም ዜጋ የተመዘገቡ ሀብቶችን የማወቅ መብት እንዳለው ይጠቅሳሉ። ማንኛውም ተሿሚ፣ ተመራጭ ወይም የመንግስት ሰራተኛ የሀብት ምዝገባ መረጃ ለህዝብ ክፍት መሆን አለበት ይላል። ስለዚህ መንግስት ሙስናን ለመዋጋ እና ለመከላከል ትኩረት ሊሰጠው የሚገባው የስነ ምግባርና የጸረ ሙስና ኮሚሽንም ኃላፊነት የሆነው የሁሉንም የመንግስት ባለስልጣናት ከጠቅላይ ሚኒስትሩ ጀምሮ ያላቸው ገቢና ሀብት ለስነ ምግባርና ጸረ ሙስና ኮሚሽን ለህዝብ ክፍት ማድረግ በሚያስችለው ፕላትፎርም የኔን ሀብት ሊሆን ይችላል የጠቅላይ ሚኒስትሩን ሊሆን ይችላል የእያንዳንዱን ሚኒስትር በአጠቃላይ የመንግስት ባለስልጣናት ስለሚባሉ ሰዎች ህብረተሰቡ ስላላቸው ገቢ ስላላቸው ሀብት የማወቅ መብት አለው። የመንግስት ባለስልጣናት ይህንን የማሳወቅ ግዴታ አለባቸው። ለዚህ ደግሞ ምክንያት አለው ይላሉ። የመንግስት ባለስልጣናት ወደ ስልጣን በሚመጡበት ሰዓት ፐብሊክ ፊገር ናቸው እነዚህ ሰዎች። ስለዚህ የፕራይቬሲ ኢሹ ሊነሳ አይገባም። ይሄ ኢሹ ሊያከራክር ይችላል። ነገር ግን አንድ ሰው ጠቅላይ ሚኒስትር ሲሆን፣ አንድ ሰው ሚኒስትር ሲሆን ፐብሊክ ፊገር ነው። ስለዚህ ሰውየው ራሱ የህዝብ ሀብት ነው አይደለም። ሌሎች ቁሳ የሆኑ ጉዳዮች ይቅርና እሱ ራሱ የህዝብ ሀብት ነው የሚሆነው ለምሳሌ We We have not We የፕሬዚዳንትነት ወንበራቸው ላይ ከመቀመጣቸው በፊት ያላቸው ሀብት ለህዝቡ ይፋ ይሆናል። ከስልጣን ሲወርዱም ያላቸው ሀብት ለህዝቡ ይፋ ይሆናል። ዶክተሩ ሙስና በኢትዮጵያ ተጨባጭ ሁኔታ ብሔራዊ የደህንነት ስጋት ሆኗል ባይ ናቸው። በኢትዮጵያ የሙስና ሁኔታ በጣም ጨምሯል፣ አብዛኛው የመንግስት አገልግሎቶች በገንዘብ የሚሸጡበት ሁኔታ ነው አለ። ይህን በተደጋጋሚ ለመንግስት እያሳሰብን ነው ያለ ነው። በተለይ ማዘጋጃ ቤታዊ አገልግሎት በተለይ ከመሬት ጋር የተያያዙ ጉዳዮች በገንዘብ የሚ ሸጡ ናቸው። ሙስናው የከፋ ጫፍ ደረጃ ላይ ደርሷል። ይህንንም ከግምት ውስጥ አስገብቶ መንግስት ራሱ ሪኮግናይዝ ያደረገው ብሔራዊ ስጋት ነው ብሎ አውጇል። እንግዲህ ብሔራዊ ስጋት ነው የሚባለው ያው በአንድ ሀገር የጸጥታ ወይንም የደህንነት ችግር ሲያጋጥመው እና ሀገር አደጋ ላይ ሲወድቅ ነው የብሔራዊ ስጋት የሚባለው። እና ሙስና የብሔራዊ ስጋት ነው የሚለውን ነገር መንግስት ተቀብሏል። ይሄ ማለት ችግሩ የደረሰበትን ጣሪያ ነው የሚያሳየው። ኢትዮጵያ የኤሌክትሮኒክስ የሀብት ምዝገባው ተግባራዊ ከመሆኑ በፊት የሀብት ማሳወቂያና ማስመዝገቢያ አዋጅ አጽድቃ ወደ ስራ ከገባች አስራ ሁለት ዓመት ቢያልፍም የተመዘገቡ ሀብቶች ለጠያቂ ዜጎች ክፍት አለመሆናቸውን ዶክተር እንዳለ ጠቅሰዋል። በእኛ ሀገር ያልተለመደው የስነ ምግባርና የጸረ ሙስና ኮሚሽንም ያልደፈረው አንድ ሚኒስትር ሚኒስትር ከመሆኑ በፊት ምን ያህል ሀብት አለው፣ ምን ያህል ቤት አለው፣ ምን ያህል የሚንቀሳቀስ እና የማይንቀሳቀስ ሀብት አለው፣ ተርሙን ጨርሶ ሲሄድ ደግሞ ምን ያህል ሀብት አለው የሚለውን ነገር ለህዝብ ማሳወቅ ሲቻል ህዝቡም የሙስና ለመከላከል የሚያደርገውን አስተዋጽኦ ያበረክታል። ኢትዮጵያ ውስጥ እየተጠቀምንበት ያለው አንድ ሰው በሙስና ሲከሰስ ነው። ይሄንን እንደ አንድ ሪፈረንስ የሚወሰደው እና ለኢንፎርስመንት ብቻ መሆን የለበትም። የሀብት ምዝገባና ማሳወቅ ለመከላከሉም ተግባር ላይ ቢውል አሁን መንግስቱ ሁኔታ ላይ ነው ያለው። ሙስና ለመከላከል ኮሚትመንት ወስዶ ስራ እየሰራ ነው። ኮሚቴዎችን ኢንፎርም አድርገዋል። የስነ ምግባርና ጸረ ሙስና ኮሚሽንም የተሰጠውን ስልጣንና ተግባር በአግባቡ እንዲወጣ ምቹ ሁኔታ እየተፈጠረለ ነው። ስለዚህ ይሄንን ምቹ ሁኔታ ደግሞ በአግባቡ መጠቀም መቻል አለ ያለብን የኢትዮጵያን እንባ ጠባቂ ከአስር ቀናት በፊት ባወጣው መግለጫው የሀብት ማስመዝገብና ማሳወቅ ስርዓቱ የተከናወነው የስነ ምግባርና ጸረ ሙስና ኮሚሽን በፈጠረው ሚስጥራዊ የኮምፒውተር ኮድ መሆኑን አውስቶ በመንግስት መስሪያ ቤቶች ውስጥ የሚገኙ የስነ ምግባር መከታተያ ክፍሎች የሀብት ምዝገባ መረጃ ሲጠየቁ ማን ምን እንዳስመዘገብ አያውቁም፣ ሚስጥር በመሆኑም መረጃ ለመስጠት ይቸገራሉ ብሎ ነበር መግለጫው። አያይዘውም የስነ ምግባርና ጸረ ሙስና ኮሚሽን ለመረጃ ጠያቂዎች መረጃ እንሰጣለን ከማለት ውጭ መረጃውን ለህዝብ ክፍታ ለማድረጉን ገልጿል። የስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ወዶ አጦ በተነሱት አስተያየቶች ዙሪያ በቅርብ ቀናት ውስጥ ለጣቢያችን ዝርዝር ምላሽ እንደሚሰጡ ያስታወቁ ሲሆን ከወራት በፊት ከአሜሪካ ድምጽ ጋር ቆይታ የነበራቸው የኮሚሽኑ የሀብት ምዝገባና ማሳወቅ ዳይሬክቶሬት ዳይሬክተር መስፍን በላይነህ ይህም ብለው ነበር። አሁን ላይ እያካሄድ ያለነው ምዝገባ በዲጂታል ቴክኖሎጂ ወይም ደግሞ በቀላሉ ሰዎች ከየትኛውም አለም ሆነው ከላፕቶፕ ከስማርት ስልክ እና ከማንኛውም በቀላሉ ልንገለገልባቸው ከምንችልባቸው የኤሌክትሮኒክስ መሳሪያዎች ሀብትን ከቤት ሆኖ ከስራ ገበታ ሆኖ ከየትኛውም ቦታ ሆኖ መሙላት እንዲቻል የሚያስችል ነው ከጥር ወዲን የጀመር ነው ሲስተሙ ከአምሳ ሺህ በላይ ሀብታት መዝጋቢዎች ሀብታቸውን አስመዝግበዋል በሁለት ሺ አስራ ሶስት መጀመሪያ አካባቢ ወደ መቶ ሰባ አራት ከፍተኛ የመንግስት ባለስልጣናት በዚህ ሲስተም ውስጥ ባለማለፋቸው አለፋቸው ወይም ደግሞ ለማስመዝገብ ፈቃደኛ ባለመሆናቸው ለፍትህ አካላት ተላልፈው የፍትህ አካላትም ወደ ሂደቱ እንዲገቡ ያደረገበት አግባብ ያደርገዋለ በዚህ በጀት አመት ይህንን እንደ ትኩረት አቅጣጫ በሰፊው ለመሄድ አገደን እየንበት ያለ ነው። ዶክተር እንዳለ ግን ለአዋጁ በትክክል አለመፈጸም ምክንያት የሚሏቸውን ይዘረዝራሉ። ከህግ አንጻር ሚስጥራዊ መረጃ እና ሚስጥራዊ ያልሆኑ መረጃዎች አልወጣም አዋጁ እና ይሄ አዋጅ በኢትዮጵያ ህዝብ አጠባቂ ተቋም እና በብሔራዊ ደህንነትና መረጃ የሚወጣ ህግ ነው እና ባለፉት አመታት ድራፍት አዘጋጅተ ለህዝብ ተወካዮች ምክር ቤት ልከናል። ለካውንስል ኦፍ ሚኒስትር ልከናል። ለብሔራዊ መረጃ ደህንነት ልከ በነበረው አጠቃላይ በሀገራችን ፖለቲካ ቀውስ ምክንያት ይሄ አዋጅ አልወጣም። አሁን እንደ አዲስ አሁን ያለው የብሔራዊ መረጃና ደህንነት ረቂቅ ሰነዱን እያዘጋጀ ነው። አንደኛው የምስጢራዊነት ህግ አለመኖሩ ነው። ስለዚህ ምስጢራዊ የሚባለው መረጃ የትኛው ነው፣ ምስጢራዊ ያልሆነ የትኛውን የሚለው ነገር ክላስ ያለመደረቡ እንደ አንድ ከህግ አንጻር ችግር ሊሆን ይችላል። ሌላው ግን ከባህላችን ጋር ተያይዞው የመጣ ሁሉም ነገር ሚስጥር ነው ዜበል የመንግስት ተቋማት እቅዳቸውንና አፈጻጸማቸውን ለማግኘት ራሱ ደብዳቤ የሚጠየቅበት ሁኔታ ነው ያለው። ተቋማት የተጣለባቸውን ኃላፊነት እንዲወጡም ገለልተኛ ሆነው እንዲዋቀሩ ዶክተሩ አሳስበዋል። እንደ ጸረ ሙስና ኮሚሽን ገለልተኛ መሆን መቻል አለበት። አሁን ባለው ሁኔታ ግን በጸረ ሙስና አደረጃጀት የኢንፎርስመንት ስራውን የሚሰራው የፍትህ ሚኒስትር ነው። የፍትህ ሚኒስትር ቀድሳ ተጠሪነቱ ለጠቅላይ ሚኒስትሩ ነው ወይንም ለሚኒስትሮ ምክር ቤት ነው። ስለዚህ አንድ ተጽዕኖ አለው ይሄ መሆኑ ማለት ነው እና በቀጣይ የሙስና ትግሉን መንግስት ከመከላከል አለብኝ ማቆም አለብኝ ካለ ልክ እንደ ሰብአዊ መብቶች ኮሚሽን፣ ልክ እንደ ኢትዮጵያ ህዝብ ተቋም የስነ ምግባርና የጸረ ሙስና ኮሚሽንም ተጠሪነቱ አሁንም አዋጁ ላይ ለህዝብ ተወካዮች ምክር ቤት ነው፣ ከአስፈጻሚ እጅ መውጣት መቻል አለበት። ይሄ ተቋም አሁን በአስፈጻሚው ጥላ ስር ሆኗል ነው የሚለው። ጸረ ሙስና ጋር ተያያዘ ወንጀሎችን የሚያየው የፍትህ ሚኒስቴር ነው ስለዚህ ፍትህ ሚኒስትር ደግሞ በግል የአስፈጻሚ አካል ነው። የመከላከሉ ስራ የሚሰራው ደግሞ የስነ ምግባርና ጸረ ሙስና ኮሚሽን ነው። ስለዚህ አንደኛው ገለልተኛ በሆነ አካል ይሰራል። ውሳኝና ዋነኛው ጉዳይ ደግሞ በፍትህ ሚኒስትር እጅ ነው። የመከላከል ስራው ዋጋ የለው ማለት አይደለም፣ ዋጋ አለው፣ ግን ትውልድ ላይ የሚሰራ ስራ ነው። በአንድ ጊዜ ይገኛል። ግን እንደኛ ሀገር ሁኔታ ሙስና ከፍተኛ ደረጃ ላይ በደረሰበት ሁኔታ የሚያስፈልግ ሁለቱንም የሕግ የማስከበሩንም የመከላከሉንም ስራ ነጻና ገለልተኛ ሆኖ የተዋቀረ ተቋም ነው የሚያስፈልገን። በሀገር አቀፍ ደረጃ ከሁለት ሚሊዮን በላይ ሀብት አስመዝጋቢዎች መኖራቸውን ከስነ ምግባርና ጸረ ሙስና ኮሚሽን የደረሰን መረጃ ያመለክታል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ በተከታዩ ዘገባ ወደዚህ ወደ ዩናይትድ ስቴትስ ስንመለስ በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን የጥር ስድስቱን ጥቃት የመረመሩት የምክር ቤቱ አባላት የመጨረሻውን ሪፖርታቸውን ትላንት ሐሙስ ይፋ አድርገዋል። መርማሪ ኮሚቴው አንድ ዓመት ተኩል በወሰደው ምርመራው ከ ከአንድ ሺህ በላይ ምስክሮችን ቃል ተቀብሏል። የቀድሞ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓን አቆጣጠር በ2020 ዓመተ ምህረት የተካሄደውን ፕሬዚዳንታዊ ምርጫ ውጤት ለመቀልበስ የተደረገውን ሙከራ በማበረታታት ቁልፍ ሚና ተጫውተዋል ሲል ኮሚቴው ወንጀሏቸዋል። የአሜሪካ ድምጿ ካትሪን ጂፕሰን ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። በዩናይትድ ስቴትስ ምክር ቤት ህንፃ ላይ በ200 ዓመታት ውስጥ ባልታየ ደረጃ የከፋ የሆነው ጥቃት ከደረሰ ሁለት ዓመቱን ሊደፍን ነው። በዚህ ዕለት የተፈጸሙትን አድራጎቶች ሲመረምሩ የከረሙት የምክር ቤት አባላት የቀድሞው ፕሬዚደንት ዶናልድ ትራምፕ አመፁን በንቃት ሲያበረታቱ ነበር የሚሉ ውንጀላዎችን በዝርዝር የሰነደ የመጨረሻውን ሪፖርታቸውን ትናንት ይፋ አድርገዋል። ዲሞክራቷ የኮሚቴው አባል ኤሌን ሎሪያ እንዲህ ሲሉ አስረድተዋል። ወራት በፈጀው ምርመራችን እንዳረጋገጥ ነው፣ 187 ደቂቃ ሙሉ ሕግ በትክክል መተግበሩን የማረጋገጥ ሕገ መንግስታዊ ግዴታቸውን ሆነ ብለው ችላ ብለዋል። ይህንን ያደረጉበት ምክንያት አመጹን ያካሄዱት ሰዎች ፍላጎትና የፕሬዚዳንት ዶናልድ ትራምፕ ፍላጎት አንድ ስለሆነ ነው። እሱም ሰላማዊ የሥልጣን ሽግግርን ማደናቀፍ ነው። ኮሚቴው ትናንት ያወጣው ሪፖርት ከአሁን ቀደም ይፋ ያልተደረጉ የምስክር ቃሎችና ሰነዶችን ያካተተ ነው። የጆርጅ ዋሽንግተን ዩኒቨርሲቲው ጃን ሉዊስ በሰጡት አስተያየት እንዲህ ብለዋል። የአሜሪካ ዲሞክራሲ ስርዓት እንደዚህ ጠንካራና የረጋ እንዲሆን ካደረጉት ዋና ዋና መርሆች መካከል አንዱ አዲስ ፕሬዝደንትና አዲሱ ፕሬዝደንት ተረክቦ የሚያስተዳድረው መንግስት ከሱ በፊት የነበረውን ፕሬዝደንት በማሳደድ አይከታተልም። ስለዚህ የቀድሞው ፕሬዝደንትን የመክሰስ ሀሳብ በአሜሪካ ታሪክ ኖሮ አይታወቅም። አሁን እዚህ ደረጃ ላይ መደረሱ የቀድሞው ፕሬዝደንት ትራምፕ ድርጊት ምን ያህል ከባድ መሆኑን የሚያሳይ ነው። ይህ በአሜሪካ ታሪክ የመጀመሪያ ጊዜ ሲሆን የጆርጅ ዋሽንግተን ዩኒቨርሲቲው የሕግ ትምህርት ቤት መምህር ፖል ሺፍ በርመን እንዲህ ሲሉ ያስረዳሉ። ኦት ኪፐርስ እና ፕራውድ ቦይስ የተባሉት ቡድኖች ሴራ እየተፈጸመ ነው የሚለው አመለካከታቸው በተለይም ጥር ስድስትን በሚመለከቱ ጉዳዮች ዛሬ ከምን ጊዜውም የባሰ መሆኑን እያየን ነው። የቀድሞ ፕሬዚደንት ትራምፕ ምርመራው ከተከፈተበት ጊዜ አንስተው ኮሚቴውን ሲነቅፉት የነበረ ሲሆን ሰኞ እለትም ይከሰስ ማለታቸው እኔን ይጠቅመኛል ብለዋል። ከ930 የሚበልጡ ሰዎች ከጥር ስድስቱ ዓመፅ በተያያዘ በነበራቸው ሚና ምክንያት የተከሰሱ ሲሆን ብዙዎቹ በአድራጎታቸው እንደተጸጸቱ መናገራቸውን ሪፖርቱ ያመለክታል። ስለ ጽንፈኝነት ጉዳይ የሚያውቁ ተንታኞች ግን በጥቃቱ የተካፈሉት ቡድኖች አሁንም ይብሱን እየተጠናከሩ እንደሆኑ ነው የሚናገሩት። የጆርጅ ዋሽንግተን ዩኒቨርስቲው ጃን ሉዊስ እንዲህ ሲሉ ያስረዳሉ። ከምን ጊዜውም ይበልጥ ዛሬ የአገር ውስጥ ሽብርተኞች አደጋ ተደቅኖብናል የአሜሪካን የፖለቲካ ስርዓት መገልበጥ የሚፈልጉ ሰዎች አሉ ደግሞም ብዙ ናቸው የህግ የበላይነትን አያከብሩም እውነቱን አይቀበሉም የምርጫ ውጤቶችን አይቀበሉም። በዩናይትድ ስቴትስ ላይ መሳሪያ ለማንሳትም ዝግጁ ናቸው። ህግ አስከባሪዎችና የደህንነት ተቋማት የሀገር ውስጥ ጽንፈኞች ስለደቀኑት አደጋ ቀደም ብለው ነቅተው አለመዘጋጀታቸውን የሚያሳዩ በርካታ ዝርዝሮችንም ሪፖርቱ አካቷል። የዩናይትድ ስቴትስ የፍትህ ሚኒስቴር በተፈጸመው አድራጎት ላይ የራሱን ምርመራ እያካሄደ ሲሆን ይህም በትረምፕ ላይ የክስ ዶሴ መክፈትን በሚመለከት ለሚያደርገው ውሳኔ አስተዋጽኦ እንደሚኖረው እየተነገረ ነው። እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ ከመሸጋገራችን በፊት በፕሮግራማችን ላይ ያላችሁን አስተያየቶች፣ እንዲሁም ጥቆማዎች በምን ታደርሱናላችሁ ለሚለው ተከታዩ ማስታወቂያ ሰምተን እንመለስ።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 አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ሁለተኛው አጋማሽ ላይ እንገኛለን። የመጀመሪያው ቅንብራችን በአለም ዋጭ የስደተኞች ጋር የሚገኙ ኤርትራውያን ስደተኞች ያላቸውን ቅሬታ የሚመለከት ነው። በኢትዮጵያ ሰሜን ጎንደር ዞን ዳባት አለም ዋጭ በተባለ የስደተኛ ካምፕ የሚኖሩና ለአሜሪካ ድምጽ አስተያየታቸውን በስልክ የሰጡ ኤርትራውያን ስደተኞች አሉብን ላሏቸው ችግሮች መፍትሄ ስላላገኙ ወደ ሀገራቸው ለመመለስ መመዝገባቸውን ገለጹ። የተባበሩት መንግስታት ድርጅት የስደተኞች መርጃ ኮሚሽነር ዩኤንኤችሲአር ስደተኞቹ ወደ ሀገራቸው ለመመለስ ፍላጎት ማሳየታቸውን እንደሚያውቅና ስደተኞቹ የሚያነሷቸውን ችግሮች ለመቅረፍ እየሰራ መሆኑን ገልጿል። ስደተኞች ወደ ሀገራቸው የመመለስ ውሳኔ ላይ የደረሱት ነጻ ሆነውና እውቀት ላይ ተመስርተው መሆኑን ካረጋገጠ ወደ ሀገራቸው እንዲመለሱ እገዛ እንደሚያደርግም ዩኤንኤችሲአር አስታውቋል። የዳባት ወረዳ አስተዳዳሪ በበኩላቸው ከሚመለከታቸው አካላት ጋር በትብብር እየሰሩ መሆኑን ገልጸዋል። ገብረ ሚካኤል ገብረ መድህን ተጨማሪያለው። አድሃኖም ተስፋይ በአለም ዋጭ ካምፕ ከሚኖሩት ኤርትራውያን ስደተኞች አንዱ መሆኑን በስልክ ገልጾልናል። ጥያቄያቸው ባለመፈታቱና ችግራቸው ባለመቀረፉ በካምፕ ውስጥ በሚገኝ የተባበሩት መንግስታት የስደተኞች ኮሚሽን ዩኤን ኤችሲአር ጽህፈት ቤት ቁጥራቸው የበዛ ስደተኞች ወደ ሀገራቸው እንዲመለሱ እንዲመቻችላቸው መመዝገባቸውን ገልጿል። ዳባት ካምፕ ውስጥ አሉብን ያላቸውንም ችግሮች ይዘረዝራል። ማእስከር ብጥዕም ዓጠበ ሎ ማጽም ሎ በካምፕ ውስጥ ችግር አለ። የውሃ ጥም አለ። ረሃብ አለ። ብርድ ልብስ የለንም። አካባቢው ብርዳማ ነው በጣም መሬት ላይ ቁጭ ብለን ነው የምናድረው። ለአንድ ወር ሰባት ኪሎ ስንዴ ነው የሚሰጡን። ወፍጮ ቤት ወስደኸው እኳ አይመለስም ምንድን የምታደርገው ሰባት ኪሎ ስንዴ። ዝም ብለን ንፍሮ አድርገን ጨው ነስንሰን የምንበላው። እዚህ ያለው ህዝብ ሩቡ ወይም ግማሽ የሚሆነው ጾሙን የሚያድር ነው። በውሃ ጥም ተቸግረናል። እዚህ የውሃ ቧንቧዎች አሉ፣ ግን የማይሰሩበት ጊዜ ይበልጣል። ለሳምንት ያህል አይሰሩ ይችላሉ። ዛሬ ወረፋ ይዘህ ነገ ነው የሚደርስህ። ስሙ እንዳይጠቀስ የጠየቀን ስደተኛም ስድስት አባላት ያሉት ቤተሰቡን ይዞ ከትግራይ ማይ ዓይኒ ካምፕ በጨለማ ተጉዞ በመንገድ ላይ ብዙ መከራ አሳልፎ ዓለም ዋጭ ካምፕ መድረሱን ገልጾ ካምፕ ውስጥ ያገኘው ነገር ግን እንዳሳዘነው ይናገራል። ሓደ መንእሰይ ቸው አትቂሉ ክበልዕ የበሎ ለአንድ ወጣት ሰባት ኪሎ ሊበቃ ይችላልን? እኛ ወጣቶች ነን። ያችንም ለመጋገር ለአንድ ጊዜ የማይበቃ እንጨት ለመግዛት አንድ መቶ ብር ታወጣለ። ለማስፈጨትም የምታወጣው ወጪ ያለ ለዚህ ለዚህ፣ ሀገራችን ይሻለናል። እኔ አሁን ስድስት ቤተሰብ አለኝ። አሁን ልጆቼ ለምን ወደዚህ ያመጣህን ሲሉኝ ያፍራለሁ። በኢትዮጵያ መንግስትና በህወሀት መካከል ጥቅምት 2013 ዓ.ም ጦርነት ከመቀስቀሱ በፊት ወደ 20ሺ የሚጠጉ ከኤርትራ ተሰደው በኢትዮጵያ ትግራይ ክልል ባሉ የስደተኞች ካምፖች ይኖሩ እንደነበር፣ የኤርትራና የትግራይ ኃይሎች ካምፖቹን አጥቅተዋል የሚል ክስ ከተሰማ ጀምሮ ግን አብዛኞቹ ስደተኞች ወደ አማራና አፋር ክልሎች ጥቂቶቹም ደግሞ ወደ አዲስ አበባ ሄዷል በሚል ከዚህ ቀደም ዘገባ ማስደመጣችን ይታወሳል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስዎችም የህወሀት ታጣቂዎችና የኤርትራ ወታደሮች ስደተኞቹን ኢላማ እንዳደረጉ የሚገልጽ ሪፖርት ከዚህ ቀደም ማውጣቱ እነዚህ ስደተኞች በጦርነቱ መካከልና ከጦርነቱ በኋላ ከካምፖቻቸው መፈናቀልን ጨምሮ ለተለያዩ ችግሮች ሲጋለጡ መቆየታቸውም ሲዘገብ ቆይቷል። አሁን በዳባት ወረዳ አለም ዋጭ ካምፕ የሚገኙት ኤርትራውያን ስደተኞች በትግራይ ከነበሩ የተለያዩ የስደተኛ ካምፖች የተዛወሩ መሆናቸው ተገልጿል። ስደተኞቹ ከሀገራቸው ኤርትራ ተሰደው መውጣታቸውን ገልጸው፣ ነገር ግን ያ አሁን ካለባቸው ችግር ስለማይብስ ወደ ሀገራችን እንመለስ ብለው እየጠየቁ ነው። ሳምሶን ዮናስ የተባለ ስደተኛ ከነዚህ አንዱ ነው። ናቪዮኒስተሪዝገባለው ዳርጋ ሽዱሽ ወደ ዩኤንኤችሲአር ሄዶ እየተመዘገበ ነው ወደ አገራችን ሄደን እንሙት ይላል። ምዝገባው ስድስት ወራትን ያስቆጠረ ቢሆንም በብዛት መመዝገብ የተጀመረው ግን አሁን ነው፣ በዚህ ወር ማለት ነው። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ብዛታቸውን ሳይገልጽ ባለፉት ጥቂት ሳምንታት በአለም ዋጭ ካምፕ ያሉት ኤርትራውያን ስደተኞች ወደ ሀገራቸው ለመመለስ ጥያቄ ማቅረባቸውን እንደሚያውቅ ለአሜሪካ ድምፅ በኢሜይል አስታውቋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎትም ከተወካዮቻቸው ጋር ጥያቄያቸውን እየተመለከተው እንደሆነ የገለጸው ዩኤንኤችሲአር ውይይታቸውንም በቅርበት እየተከታተልኩት ነው ብሏል። ዩኤንኤችሲአር እና አጋሮቹ ስደተኞችን ወደ ሀገራቸው እንዲመለሱ እገዛ ያደርጋል ይላል በኢሜይል መልእክቱ። ይህ የሚሆነው ግን ስደተኞቹ ነፃ ሆነውና በእውቀት ላይ ተመስርተው እዚህ ውሳኔ ላይ መድረሳቸውን ሲያመለክቱ ብቻ እንደሆነ አውስተዋል። ዩኤንኤችሲአር ከመንግሥት አካላትና ከአጋሮቹ ጋር በመተባበር የኢትዮጵያ ባለስልጣናት በዓለም ዋጭ ካምፕ ያለውን የኑሮ ሁኔታ እንዲያሻሽሉ እየሰራው ነው ብለዋል። በቅርቡም ለስደተኞቹ የሚሰጠው ምግብ ከ50 በመቶ ወደ 84 በመቶ መጨመሩን ተናግረዋል። ወደ 84 በመቶ አድገዋል የተባለው መጠን ግን ምን ያህል ኪሎ እንደሆነ ተቋሙ አላመለከተም። ዩኤንኤችሲአር የአገልግሎት አሰጣጥን ለማሻሻል ና የህይወት አድን እርዳታ ለመስጠት የሚያደርገውን ጥረት እንደሚቀጥልበትም አብራርቷል። በዓለም ዋጭ ካምፕ ያለውን የመጠለያ ችግር ለማሻሻልም ቋሚ መጠለያዎችን እየገነባ እንደሆነ ገልጾ እስካሁን ድረስ 100 ቤቶች መገንባቱንና በዚህ በመጠናቀቅ ላይ ባለው የአውሮፓውያን ዓመት የሚጠናቀቁ 214 ቤቶችም በግንባታ ላይ መሆናቸውን ተናግረዋል። በኢትዮጵያ ላሉት ስደተኞች እየተሰጠ ያለው እርዳታ እንዲጠናከር ግን ዓለም አቀፉ ማህበረሰብ አሁንም ድጋፍ እንዲያደርግ ዩኤንኤችሲአር ጥሪ አቅርበዋል። ስደተኞቹ የሚያነሱት ሌላው ችግር ከጸጥታ ጋር የተያያዘ ነው። ስሙ እንዳይጠቀስ የነገረን አንድ ስደተኛ በዚህ ዙሪያ ያለውን ችግር እንዲህ ይዘርዝሮታል። ጉዳይ ጸጥታ ቀዳማይ ሀቲ ዮዲት ባል ሀፍትና ወዳ ቀዳሚው ችግር የጸጥታው ነው። ከሰሞኑ አንዲት ዮዲት የምትባል እህታችን የ18 ዓመት ልጇን ከሌሊቱ 8 ሰዓት ተኩል ታጣቂዎች አግተው ወስደውባታል። በስለት የተወጉ በጥይት የተመቱ አንዲት ሴትና አንድ ወንድ አውቃለሁ። ስርቆት ደግሞ እስከዚህ ሰዓት ድረስ አለ። ድንኳኑንም ቀደው ይገቡና ይዘርፈዋል፣ ይደበድቡሃል። ስለዚህ ጉዳይ የተጠየቁት የዳባት ወረዳ አስተዳዳሪ አቶ ጋሻው ንጉሴ በካምፑ እንዲህ አይነት የጎላ ችግር የለም፣ ከሚመለከታቸው አካላት ጋርም አብረን እየሰራን ነው ብለዋል። የጠጣ መዋቅሩ ከምን ጊዜ በላይ ለእነሱ ነው ስለዚህ እዚሁ ዝም ብሎ በተለያዩ ሊነሳ ነገርም ያለ ይመስል ያው ዝም ብሎ የሚያወጋለ ይሄ ደግሞ ትክል አለን። ይህ አይነት ችግር ሁል ጊዜ ከእነሱ አመራሮች ጋራ፣ በተለይ ደግሞ ከመንግስት ተወካዮች አራሬት ጋራ የሰላምና የደህንነት ጉዳይ በየገመገብ በየጊዜው የሚሰራው ስለዚህ ያን ያህል እንትን የለም። አንዳንዴ ከተማ ያው ወንጀል ማህበራዊ ክስተት አለ። ማህበራዊ ክስተት በሚፈጠሩ ችግሮች ካልሆነ መስተቀር እነሱም ችግር ላይ የምትል ነገር ያለም። ዩኤንኤችሲአር በበኩሉ ከሃያ ሁለት ሺህ ስደተኛ በላይ በሚኖርበት ካምፕ ውስጥ አልፎ አልፎ እንዲህ አይነት ችግር ማጋጠሙ የሚጠበቅ ነው ካለ በኋላ፣ ሆኖም ተቋሙ የካምፑን የጸጥታ ሁኔታ ለማሻሻል ከሚመለከታቸው ባለስልጣናት ጋር በመሆን የተለያዩ እርምጃዎችን እየወሰደ እንደሆነ ገልጿል። ተቋሙ ለካምፑ ተጨማሪ የደህንነት ጥበቃ ሰራተኞች መመደባቸውን፣ የስደተኞች ማህበረሰብ ጥበቃ መጀመሩንና ያልተፈቀደላቸው ሰዎች ወደ ካምፑ እንዳይገቡ በመግቢያዎቹ የደህንነት ጥበቃ ማዕከላት መቋቋማቸውን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በተከታይ ዘገባችን ወደ ትግራይ ክልል እንለፍ። ለአንድ ዓመት ተኩል ያክል በዓለም እጅግ አስከፊ ከሆነው ጦርነት ራሳቸውን ለማትረፍ ወደሚጥሩ ሰዎች የሚደወለው የስልክ ጥሪ ሳይሰራ ቆይቷል። ከሰላም ስምምነቱ በኋላ በኢትዮጵያውያ የትግራይ ክልል አንዳንድ አካባቢዎች የስልክ መስመሮች ተመልሰው መስራት ሲጀምሩ፣ አንዳንድ የትግራይ ተወላጆች እፎይታ ሲሰማቸው፣ ሌሎች ደግሞ አዝነዋል ይላል የአሶሼትድ ፕሬስ ዘገባ። ደረጀ ደስታ ያቀርበዋል። በኖርዌይ ነዋሪ መሆኑን የገለጸውና አሶሲየትድ ፕሬስ ለደህንነቱ ስለሚፈራ ስሙን አልገለጸልኝም ያለው የትግራይ ተወላጅ በዘመዶቹ ላይ ሊደርስ ይችላል ያለውን የበቀል እርምጃ መስማት ስለሚፈራ የስልክ ጥሪዎችን መቀበል እሰጋ ነበር ማለቱን ጠቅሷል። ቤተሰብህን ማነጋገር ትፈልጋለህ። ማን በሕይወት እንዳለ ለማወቅ ግን ምን አይነት ታሪኮችን ልትሰማ እንደምትችል አታውቅም ማለቱን ዘግበዋል። በትግራይ እና በኢትዮጵያ አጋር ኃይሎች መካከል በተካሄደው ግጭት በትግራይ በኩል እንደ አውሮፓ አቆጣጠር ከ2020 መገባደጃ ጊዜ ጀምሮ በመቶ ሺዎች ዎች የሚቆጠሩ ሰዎች ሞተዋል ተብሎ እንደሚገመት የተባበሩት መንግስታትና ዩናይትድ ስቴትስ የአካዳሚ ምርምር ተቋማትን በመጥቀስ አስታውቀዋል። የተባበሩት መንግስታት ዋና ጸሐፊ ከዩክሬን በበለጠ ብዙ ሰዎች በዚህ ግጭት መሞታቸውን ተናግረዋል። በኢትዮጵያ ፌዴራላዊ መንግስት ቁጥጥር ስር በሆኑ አካባቢዎች የስልክ መስመሮች እንደገና በመከ ፈታቸው ብዙዎቹ የትግራይ ተወላጆች ስለ ወዳጅ ዘመዶቻቸው እጣፈንታ ማወቅ የቻሉት ገና አሁን ነው። ታኅሳስ አንድ 2015 በኖርዌይ የሚኖረው የትግራይ ተወላጅ ከአባቱ ከወንድሞቹና እህቶቹ ጋር በማዕከላዊ የአድዋ ከተማ ከሰኔ 2013 ጀምሮ ለመጀመሪያ ጊዜ መነጋገሩን ገልጸዋል። እስካሁን በህይወት ስለመኖራቸው አላውቅም ነበር። ድምፃቸውን መስማት አስደንጋጭ ነበር። ከየት እንደምጀምር አላውቅም ነበር። ስልኩን ዘግቼ ቆየት ብዬ መልሼ መደወል ነበረብኝ። በእውነት በጣም የተለየ ነገር ነው ማለቱን አሶሴትድ ፕሬስ ዘግቧል። ይሁን እንጂ ጥሪው አሳዛኝ ዜናዎችንም ይዞ መጥቷል። ቤተሰቦቹ ከሚኖሩበት ደቡብ አድዋ 30 ኪሎ ሜትር ርቀት ላይ በሚገኘውና የኢትዮጵያና ተባባሪዋ የጎረቤት አገር ኤርትራ በተቆጣጠሯቸው መንደሮች ውስጥ የሰላም ስምምነቱ ከመፈረሙ ጥቂት ቀናት ቀደም ብሎ ሰባት የጎረቤቶቻቸው አባላት መገደላቸውን ለደህንነቱ ሲባል ስሙን ያልጠቀሰው የትግራይ ተወላጅ ቤተሰቦቼ ነግረውኛል ማለቱን አሶሴትድ ፕሬስ ዘግቧል። በቅርብ ጊዜ የማህበራዊ ሚዲያዎች ቤተሰቦቻቸው የሞቱባቸው መሆኑን የተረዱ መሆኑን በሚገልጹ የትግራይ ተወላጆች የተሞላ መሆኑን የገለጸው አሶሴትድ ፕሬስ ከዚህ ውስጥ የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አዳኖም በጉልህ የሚታወቁ መሆኑን ጠቅሷል። ዳይሬክተሩ አጎቴ በኤርትራ ሰራዊት መገደላቸው ተነግሮኛል፣ ሲሉ ባለፈው ሳምንት ለጋዜጠኞች መናገራቸውን አሶሴትድ ፕሬስ ጠቅሶ እናቴን አናግሬያታለሁ። በእውነት በጣም አዝናለች። ምክንያቱም እሱ ከቤተሰባቸው የመጨረሻ ልጅ ሲሆን የኔን ያህል እድሜ ያለው ወጣት አጎት ነው ማለታቸውን ዘግቧል። ከአምስት ሚሊዮን በላይ ሕዝብ ለሚገኝበት ትግራይ ስልክ፣ ኢንተርኔትና የባንክ አገልግሎት የተቋረጠው ግጭቱ ሲጀመር ነው። እንደ አውሮፓ አቆጣጠር በ2021 መግቢያ ላይ የፌዴራል መንግስቱ ሊቆጣጠራቸው በሞከራቸው አካባቢዎች መልሶ የዘረጋቸው ቢሆንም በሰኔ 2021 የትግራይ ኃይሎች አብዛኛውን አካባቢ መልሰው ሲቆጣጠሩ በድጋሚ ተቋርጧል። የግንኙነት መቋረጡ በዓለም ለረዥም ጊዜ ያለማቋረጥ ዝግ ሆኖ የቆየ መሆኑን ተደራሽነት አሁኑኑ የሚለው የኢንተርኔት መብቶች ተሟጋጅ ቡድን መግለጹን ዘገባው አመልክቷል። ጋዜጠኞችን ወደ ትግራይ እንዳይገቡ የከለከለው የኢትዮጵያ መንግስት የግንኙነቱን መቋረጥ ለደህንነት ወሳኝ መሆኑን አስታውቀዋል። የሰብአዊ መብቶች ባለሙያዎች የግንኙነት መቋረጡ ጥቃት አድራሾቹ ወንጀል ለውጭ ዓለም እንዳይወጣ በማድረጉ መተማመን የፈጠረላቸው መሆኑን ይናገራሉ። ሁሉም ወገኖች በጥቃቱ የተከሰሱ ሲሆን በተለይም የግድያ ዘመቻዎችን በቡድን አስገድዶ መድፈር በረሃብ በማስገደድና አሁን ድረስ በተወሰኑ የትግራይ አካባቢዎች በመገኘት የኤርትራ ኃይሎችን መከሰሳቸው ተዘግበዋል። ኤርትራ በሰላም ስምምነት ውስጥ ያልተካተተች በመሆኑ የስምምነቱ አፈጻጸም ትልቅ ፈተና ሆኖ እንደሚቆይ የአሶሲኤትድ ፕሬስ ዘገባ አመልክቷል። ደቡብ አፍሪካ ውስጥ ጥቅምት 23 2015 ዓ ም የተፈረመው የሰላም ስምምነት የኢትዮጵያ መንግስት በትግራይ መሰረታዊ አገልግሎቶችን እንዲመልስ ያደርጋል። የሰብአዊ እርዳታ ከውራት ገደብ በኋላ እየደረሱ ነው። በርካታ አካባቢዎችም የኤሌክትሪክ ኃይላቸው ከአገሪቱ ዋናው የኃይል ቋት ጋር ተመልሰው እየተገናኙ ነው። በአንዳንድ አካባቢዎችም ባንኮች የተወሰኑ አገልግሎቶችን መስጠት ጀምረዋል። በትግራይ ኃይሎች ቁጥጥር ስር ያሉ የክልል ዋና ከተማ መቀሌና በመሳሰሉ አካባቢዎች አሁንም የስልክ ግንኙነት ስለሌለ ከውጭ ዓለም እንደተቆራረጡ ነው። የስልክ አገልግሎቶች እንደገና ተመልሶላቸዋል በተባሉ አካባቢዎችም የግንኙነት መስመሩ የተረጋጋ አለመሆኑና የብዙ ጊዜ ጥሪዎች ማስተላለፍ እንደማይቻል በዘገባው ተመልክተዋል። በኢትዮጵያ ዋና ከተማ አዲስ አበባ የሚኖር የትግራይ ተወላጅ ባለፈው አርብ በሽሬ ከሚኖሩ አባቱ ጋር መነጋገሩን ጠቅሶ ካለፈው ግንቦት 2013 ጀምሮ ለመጀመሪያ ጊዜ የተነጋገሩ መሆኑን ለአሶሲየትድ ፕሬስ በመግለጽ ተከታዩን አክለዋል። ስለ ቤተሰቦቻችን በጣም ተጨንቀን ነበር። እሱን ማነጋገሬ እጅግ በጣም ጥሩ ነው። በዚያው መጠን በጦርነቱ ስለሞቱ አንዳንድ ዘመዶቻችን በመስማታችን በጣም አዝነናል። ሁለት ሰዎች መሞታቸውን የተረዳውት ከአባቴ በኩል ነበር። አንደኛው መድኃኒት ባለማግኘቱ ሲሆን ስለሌላኛው አልነገረኝም። እሱን ያንን መጠየቅ በጣም አስቸጋሪ ነገር ነው ብለዋል። ይህ በእንዲህ እንዳለም እስካሁን በትግራይ ኃይሎች ቁጥጥር ስር ያሉ የትግራይ ተወላጆች ዘመዶቻቸው ስላሉበት ሁኔታ ስጋት በተቀላቀለበት ጉጉት ለመስማት የሚጠባበቁ መሆኑን ዘገባው አመልክቷል። ሰላም ጥሩ ነው። ወላጆቼን ግን እስካሁን ማነጋገር አልቻልኩም። የሚ የሚኖሩት አዲግራትና ዛላምበሳ አካባቢ ነው እዚያ ብዙ የኤርትራ ወታደሮች ነበሩ ስለዚህ በቅርብ ጊዜው ጦርነት የደረሰባቸው ነገር ምን ሊሆን እንደሚችል ያስፈራኛል ሲል በአዲስ አበባ ስሙን ያልገለጸው የትግራይ ተወላጅ መናገሩን አሶሴትድ ፕሬስ ዘግበዋል ኢትዮጵያን ከሚመለከቱ ዘገባዎች ወጣ ስንል የኮቪድ-19 ገደብ መላላት ማለት እንደ አውሮፓውያን አቆጣጠር በ2022 ብዙ ጋዜጠኞች ለዘገባ ወደ መስክ ተሰማርተዋል ማለት ነው። ይህ በየቦታው ከተስፋፉት ደም አፋሳሽ ግጭቶች ጋር ተዳምሮ ለብዙ ጋዜጠኞች ሞትና መታሰር ምክንያት ሆኗል። የአሜሪካ ድምጿ ሎረን ቦማል ያጠናቀረችውን ዘገባ አሁንም ደረጀ ደስታ ያቀርበዋል። የሜክሲኮ ውስጥ ጥቃት፣ የዩክሬን ጦርነት፣ በሚዲያ ላይ የተቃጡ አፋኝ ሕጎችና አፈናዎች 2022ን ከባድ ዓመት አድርገውታል። በኢራን ተቃውሞዎችን በመዘገባቸው የታሰሩት ጋዜጠኞችና በዌስት ባንክ ግጭቶችን ሲዘግቡ እስርና የግድያ ጥቃት የሚደርስባቸው ጋዜጠኞች ቁጥር ከመቼውም ጊዜ በላይ እየጨመረ ነው። የሚዲያ መብት ተሟጋቾች እንደ ኤሮፓ አቆጣጠር 2022 የፕሬስ ነጻነት የወረደበት ነው ይላሉ። ከድንበር የለሽ የሪፖርተሮች ቡድን ዋና ስራ አስፈጻሚ ዳይሬክተር ክሌይተን ዌመርስ እንዲህ ይላሉ። እንዳለመታደል ሆኖ በመላው ዓለም የታሰሩ የታገቱና የተገደሉ ጋዜጠኞች ቁጥር በከፍተኛ ደረጃ ጨምሮ ተመልክተናል። የድንበር የለሹ የሪፖርተሮች ቡድን በዚህ ዓመት 533 ጋዜጠኞች መታሰራቸውንና 57 ደግሞ መገደላቸውን ገልጸዋል። ቻይና፣ ማንማርና ኢራን ጋዜጠኞችን በማሰር ከፍተኞቹ መሆኑን ገልጾ ሜክሲኮ፣ ዩክሬን እና ሄይቲ ደግሞ እንደ አውሮፓ አቆጣጠር በ2022 ብዙ ጋዜጠኞች የሞቱባቸው አገሮች መሆኑን አስታውቀዋል። በዩክሬን የሩሲያው ጦርነት የወጡ ጨቋኝ ሕጎች ዘገባዎች እንዲታፈኑ በማድረጋቸው እጅግ ታዋቂ የሆኑ የሚዲያ ተቋማት እንዲዘጉ ተገደዋል። ዩክሬን ውስጥ ጋዜጠኞች የሰራተኞችን ደህንነት በመጠበቅ ለተጠቃሚዎቻቸው መረጃዎችን ይሰጣሉ። ኦልጋ ሩዴንኮ ዘ ኪይቭ ኢንዲፔንደንት የተባለው ጋዜጣ ዋና አዘጋጅ ናት። የትኛውንም ጦርነት መዘገብ ቀላል አይደለም። በተለይ ጦርነቱ ሀገር ውስጥ ሲሆን በጦርነቱ ቦታ ድንገት ደርሰህ ዘገባህን አጠናቅረህ በሰላም መመለስ የምትችል ጋዜጠኛ አይደለም። ደህንነትህ አስተማማኝ አይደለም፣ የቤተሰብህ ደህንነትም አስተማማኝ አይደለም። ለጋዜጠኞች አደገኛ የሆኑ ስፍራዎች ግን የጦርነት ቀጠናዎች ብቻ አይደሉም። በሜክሲኮ ለምሳሌ ጋዜጠኞችን ኢላማ ያደረጉ ጥቃትና ግድያዎች በአገሪቱ ትልቅ ግድያ የተፈጸመበት ዓመት ሆነዋል። የሚዲያ መብት ተሟጋቾች የዚሁ መዘዙ ሰፊ ነው ይላሉ። ከአርቲክል 19 የመብት ተሟጋቾች ቡድን ፓውላ ሶሴዶ እንዲህ ትላለች። ከሁሉ የሚያሳስበን የግድያው ጥቃት ነው። ምክንያቱም አንድ ጋዜጠኛ ሲገደል ሁለት ወይም ደግሞ ጣምራ ግድያ የሚባለው ተፈጽሟል ማለት ነው። የተገደለው ጋዜጠኛና የማይነገረው የምርመራ ውጤት ማለት ነው። ያ እጅግ በጣም ከባድ ነው። ተያያዥ ውጤቶቹ ፍርሃትና ሳንሱርን ያስከትላሉ። ቻይና የመገናኛ ብዙኃንን ሳንሱር በማድረግ መሪነቱን ይዛ ቀጥላለች። ተጽዕኖዋ ሆንግ ኮንግ ድረስ ዘልቋል። ተንታኞች የታዋቂው የአፕል ዴይሊ መስራች ጂሚ ሌይ የፍርድ ቤት ክስ ጉዳይ ጠንካራ መልእክት ለማስተላለፍ የታለመ ነው ይላሉ። በሆንግ ኮንግ ከውጭ ሀገር ዘጋቢዎች ቡድን ኪት ኪችበርግ እንዲህ ይላሉ ስለዚህ ይህ የደህንነት ነክ ክስ ሁሉንም ሰው እንዲያስተውል ያደርገዋል። ይህ እንደ ጂሚ ላይ በመሰለ እጅግ ታዋቂና ሀብታም ሰው ላይ ከደረሰ በማንም ሰው ላይ ሊደርስ ይችላል ማለት ነው። በሌሎችም ቦታዎች እንደ አፍጋኒስታን በመሳሰሉ ያሉ አፋኝ መንግስታት ተአማኒ የሆኑ የዜና ምንጮችን ማገድ ይፈልጋሉ። ታሊባን የቪኦኤ ሬዲዮ ስርጭትን አግደዋል። ሼስታ ሳዳ ላሚ የቪኦኤ የአፍጋን አገልግሎት ባልደረባ ናት። ያምኑናል፣ እኛን መስማት ይፈልጋሉ። ምንም ይሁን ምን ያገኙናል። እንደ ሼስታ ሳዳ የመሳሰሉ ጋዜጠኞች ግን በምንም ሁኔታ ውስጥ ቢሆን ስራቸውን ሳያቋርጡ የሚቀጥሉበት መሆኑን ይናገራሉ። በሩሲያና በዩክሬን መካከል ያለው ግጭት በ27 የአውሮፓ ሕብረት አባሎች መካከል ድንቅ የሆነ መተባበርን ፈጥሯል። ነገር ግን ይህ ጦርነቱ እየተባባሰና የአውሮፓ ሕብረት ወደ ኃይል አቅርቦት ቀውስ እንዲሁም የምጣኔ ሀብት መውደቅ ሲጎተት የጀመረው ሕብረት ይዘልቅ ይሆን? ኤደን ገረመው የሊሳ ብራይንን ዘገባ እንደሚከተለው አሰናድተዋለች። እጅግ ጽልመት ከሞላበት ዓመት በኋላ ቢያንስ በበዓላት ወቅት እንኳን ትንሽ ደስታ ይኖራል። ነገር ግን በዩክሬኑ ጦርነት የተነሳ በመላው ፓሪ እና በሌሎች የአውሮፓ መናገሻዎች ዜጎች ኑሮ እየከበዳቸው ነው። በመጀመሪያ ስማው ብቻ መጠራትን ምርጫ ያደረገችው ዞሀራ በፈረንሳይ መዲና በሚገኘው ሳልቬሽን አርሚ በተሰኘ ግብረሰናይ ተቋም ውስጥ ምግብ ለመውሰድ መጥታለች። ቀድሞ የጤና ባለሙያ ብትሆንም በግሏ ባጋጠማት የጤና እክል የተነሳ ስራዋንም አጥታለች። ይህ አመት እጅግ ከባድ አመት ነው። የቤት ክራይ፣ የጋዝ፣ የስልክ፣ የኤሌክትሪክ ዋጋ የሁሉም ነገር ዋጋ ኑሯል። ሰዎች እንዲሆነው መኖር አይችሉም። በጦርነቱ የተነሳ የሩሲያን የኃይል አቅርቦት ዋጋ ለመጣል በሚል የአውሮፓ ህብረት ሩሲያ ላይ የተወሰዱ ስምንት ዙር ማዕቀቦችን ጥሏል። ይህ ታዲያ በአውሮፓ የምግብ እጥረትና የዋጋ ንረትን አስከትሏል። ብራስልስ የጠነከረች አውሮፓ ብቻ ናት ለዚህ መፍትሄ የምትሆነው ትላለች የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን። ፑቲን በዩክሬን ላይ የጀመረውን ህገወጥና የጋርዮች ጦርነት ካላሸነፍን በስተቀር እኛ አናርፍም። ኢያን ሌሰር የጀርመን ማርሻል ፊልድ ባልደረባ ናቸው። በዚህ ጉዳይ ላይ እንዲህ ይላሉ። እስካሁን ድረስ የአውሮፓ ህብረት በአንዳንድ መልኩ ያልተጠበቁ ለሆኑና እያጋጠሙ ላሉ ችግሮች በፍጥነትና በብቃት ምላሽ ሲሰጥ ቆይቷል። የአውሮፓ ህብረት ቢሊዮን ዶላሮችን ለዩክሬን ወታደራዊና ሰብአዊ ድጋፍ ሲልክ በሚሊዮኖች የሚቆጠሩ ዩክሬናውያን ስደተኞችንም ተቀብሏል። ነገር ግን ክረምቱ እየገፋ ሲሄድ ዩክሬንን ለመደገፍ የሚወጣው ወጪም እየጨመረና አውሮፓንም በጽኑ እየፈተነ ነው። ባለሙያዎች የአውሮፓ ህብረት በምጣኔ ሀብት ውድቀት አፋፍ ላይ የሚገኘው እያሉ ነው። ለጋሾች አዳዲስ እና ተጋላጭ ዜጎችን እያገዝን ነውም ይላሉ። ሳሚኤል ኮፕን በፓሪ የሚገኘው የሳልቬሽን አርሚ የእርዳታ ተቋም ቃል አቀባይ ናቸው። ስኪኑዛ በጣም ያስደነገጠን ነገር እስከ ወሩ ማብቂያ ድረስ መቆየት ያልቻሉ እጅግ ብዙ ወጣት ተማሪዎችን ማየታችን ነው። በተጨማሪም ደግሞ ብቻቸውን ልጆቻቸውን የሚያሳድጉና ዝቅተኛ የሆነ ጡረታ ያላቸው ሰዎችም እንዲሁ። የአውሮፓ ሕብረት ክረምቱን የሩሲያ ያልሆነ ጋዝ በማጠራቀም እንዲሁም ደግሞ አንዳንዴም በካይ ከሰልም በመጠቀም ለማሳለፍ ተዘጋጅቷል። ነገር ግን አሁንም ቢሆን አንዳንድ ሀገራት የከረመ ችግር አሁን ላይ መጋፈጣቸው አይቀርም። ይሄ ደግሞ ግማሽ ያህሉ የኒኩሌር ማብላያዎቿ በጥገና ምክንያት ከአገልግሎት ውጭ የሆነባትን ፈረንሳይንም ይጨምራል። የአውሮፓ የኃይል መቆጣጠሪያዎች ኃይላቸው ተቀንሷል። ኃይል ቆጣቢ አምፖሎችም በዓሉን ለማድመቅ በጥቅም ላይ ይውላሉ። የብርሃን ከተማ በመባል የምትታወቀው ፓሪ ዘንድሮ ደብዝዛለች። ቴሪ ብሮ ፈረንሳይ በሚገኘው በፖ ዩኒቨርሲቲ የኃይል አቅርቦት ሳይንስ ባለሙያ ናቸው። የኃይል አቅርቦታችን ማነሱ፣ የበለጠ ሀብታችን ማሽቆልቆሉ፣ የምጣኔ ሀብት ቀውስ በዩክሬን መሰላቸት ሊያስከትል ይችላል። የአውሮፓ ህብረት ስንጥቃቶች እየታዩ ቢሆንም የዩክሬኑ ጦርነት ግን በቅርቡ የሚያበቃ አይመስልም። የአውሮፓ ህብረት ጠንክሮ የወጣ የሆነው የሚለው ታዲያ ትልቅ ጥያቄ እንደሆነ ይቀጥላል። የምሽቱ መሰና- የምሽቱ መሰናዷችን በዚሁ ተጠናቀቀ። በማስተንግዶ አብሬያቸው የቆየው ስንመኝሽ የቆየ ነበርኩ። ሰላም ደናደሩ።